ከመቶ ሃምሳ ሚሊዮን ብር በላይ በሆነ ወጪ የአሜሪካ መንግሥት ያስገነባው ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ዛሬ በይፋ ተመርቆ ለኢትዮጵያ የህብረተሰብ ጤና ተቋም ተላለፈ። ማዕከሉ በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት አገልግሎቱን ይበልጥ ፍሬያማ እንደሚያደርገው ይጠበቃል። መለስካቸው አመሃ ዝርዝሩን ይዟል። በአዲሱ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ምረቃ ስነ ስርዓት ላይ የተሰራጨው የአሜሪካ ኤምባሲ የጽሑፍ መግለጫ እንደሚያብራራው ማዕከሉ የተገነባው የዩናይትድ ስቴትስ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ከአሜሪካ ፕሬዚዳንት የአስቸኳይ እቅድ ለኤድስ ድጋፍ ፔፕፋር ባገኘው የገንዘብ ድጋፍ ነው። ከአንድ መቶ ሃምሳ ሚሊዮን ብር በላይ እንደወጣበት የተነገረለት ይህ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለብሔራዊ የህብረተሰብ ጤና ቁጥጥር ምርምርና ላቦራቶሪ ትስስር የሥልጠናና የድጋፍ ማዕከል በመሆን እንደሚያገለግል የጽሑፍ መግለጫው ያስረዳል። በኢትዮጵያ የአሜሪካ ኤምባሲ ዋና ጉዳይ ፈጻሚ ፒተር ብሩመን ማዕከሉ ከዚህ ባሻገር እንዴት ያለ አገልግሎት እንደሚኖረው በምርቃት ስነ ስርዓቱ ላይ ባደረጉት ንግግር አመላክተዋል። ይህ አዲስ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለኢትዮጵያ ህብረተሰብ ጤና ቅኝት ምርምርና የቤተ ሙከራ መረብ መካን ወይንም ስፍራ በመሆን ለኢትዮጵያ ህዝብ የጤና አገልግሎት የሚያስፈልጉ ጥናቶችንና ምርምሮችን ለሚያካሄዱ ባለሙያዎች መሰብሰቢያ በመሆን ትልቅ ድርሻ ይኖረዋል። ይህ በእርግጥ ብሔራዊ ማሰልጠኛ ማዕከል ነው። በመሆኑም የተለያዩ ባለድርሻዎችን በአንድ ላይ ያሰባስባል። የጤና ጥበቃን ሚኒስቴር ጨምሮ ዩኒቨርሲቲዎችን፣ ዓለም አቀፍ የጤና ድርጅቶችንና የሲቪል ማኅበረሰብ ድርጅቶችን በአንድነት በማሰባሰብ የዛሬንና የነገን የጤና ችግሮች ለመፍታት ያስተባብራቸዋል። የኢትዮጵያው ጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ከበደ ወርቁ በመረቃውና ርክክቡ ሥነ ሥርዓት ላይ ባደረጉት ንግግርም ማዕከሉን ለሌሎች የአካባቢው አፍሪካ ሀገሮች ጭምር እንዲያገለግል ተጨማሪ ቴክኒካዊ ድጋፍ እንደሚያሻ ገልጸው ነበረ። ይህን ማዕከል በላቦራቶሪና በሕክምና ሥራ የሥልጠና ማዕከል ለማድረግ ከሲዲሲ ወይንም ከበሽታዎች ቁጥጥርና መከላከል ማዕከልና ከአጋሮቹ ቴክኒካዊ ድጋፍ ያስፈልገናል። ይህን በማድረግ የተመሰከረለት የላቦራቶሪ አሰራር ይኖረናል። ያ የሚኖረን ከሆነ ግቡን እናሳካለን። እናም በዚህ ማዕከል የሚገለገሉ ተቋማት የሀገራችንን የጤና አገልግሎት ዋና መለያ የሆነውንና የጤና ኤክስቴንሽን አገልግሎታችንን ለአዳጊ ሀገሮች በተለይም ለአፍሪካ ሀገሮች እናስተዋውቃለን። በዩናይትድ ስቴትስ መንግሥት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የዓለም አቀፍ ጤና ማዕከል ዲሬክተር ዶክተር ሬቤካ ማርትን በንግግራቸው ትኩረት የሰጡት የማዕከል ዋና ተግባር ይሆናል በተባለው ቁም ነገር ላይ ነው። ብቃትና ችሎታ ያለውን የሰው ኃይል ማዘጋጀት ኤፒዲሚዮሎጂስት የተዘጋጀ የሰው ኃይል ማለትም የበሽታ ስርጭት ባለሙያዎች፣ የቅኝት መኮንኖች፣ የቤተ ሙከራ ባለሙያዎችና የሕክምና ቡድኖች የበሽታ ሁኔታዎችን ለመለየት ወረርሽኝ በሽታዎችን ለመመርመርና በፍጥነት ለመስራት ይችላሉ። እናም በሕብረት ሆነው አስፈላጊውን የመቆጣጠሪያ እርምጃ ይወስዳሉ። እንደገና ለማስታወስ የመለየት የምላሽና የመከላከል እርምጃዎች እንዲሁም የተዘጋጀ የሰው ኃይል ማለት የተፈተኑ አሰራሮችንና አዳዲስ አሰራሮችን በየጊዜው ለሚመጡ ወጣት ባለሙያዎች የሚያስተላልፉ ባለሙያዎች መኖራቸውን የሚያመለክት ነው። የተዘጋጀ የሰው ኃይል በኢትዮጵያና በመላው ዓለም ጭምር አስተዋጽኦ የሚያደርግ አዳዲስ የጥናትና የምርምር ውጤት ሊያስገኝ የሚችል አቅም ለኢትዮጵያ የሚፈጥር ማለትም ጭምር ነው። ይህ የህብረተሰብ ጤና ማሰልጠኛ ማዕከል በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት ለህብረተሰቡ የሚበረከተውን የጤና አገልግሎት ይበልጥ ውጤታማ እንዲሆን እንደሚያግዝ ተስፋ ይደረጋል። አዲስ የተገነባው ይህ ብሔራዊ ስልጠና ማዕከል የአሜሪካ መንግስት በኢትዮጵያ የኤችአይቪ ኤድስና የጤና ስርዓት መሠረተ ልማትን ለማጠናከር የሚሠራው የረዥም ጊዜ ውጥን አካል እንደሆነ በሥነ ሥርዓቱ ላይ የተሰራጨው ይህ የጽሑፍ መግለጫ ያስረዳል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ